ከምስራቃዊ የአማራ ክልል የተነሱ ተሳፋሪዎች ወደ አዲስ አበባ ለመግባት እንግልት እየደረሰብን ነው አሉ። ከሰሜንና ደቡብ ወሎ እንዲሁም ከዋግ ህምራ ዞኖች ወደ አዲስ አበባ የሚጓዙ ተሳፋሪዎች ወደ ኦሮሚያ ክልል ከተሞች ሲደርሱ የአዲስ አበባ መታወቂያ አልያዛችሁም በሚል ምክንያት ወደ መጡበት እንዲመለሱ መደረጋቸውን ለአሜሪካ ድምፅ አስታውቀዋል። ተሳፋሪዎቹ የምንኖርበት እየታወቀ የማንኖርበት ከተማ መታወቂያ እንድናመጣ መጠየቁ አግባብ አይደለም ነው የሚሉት። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ የተፈጠረው መጉላላት ከጸጥታ ጉዳይ ጋር የተያያዘ ቢሆንም አፈጻጸሙ ብዙኃኑን ተሳፋሪ ለእንግልትና ላላስፈላጊ ወጪ እየዳረገ መሆኑን አረጋግጠዋል። ከኦሮሚያ ክልላዊ መንግስት ጋር በጉዳዩ ላይ ምክር መደረጉን ያስታወሰው ቢሮ ችግሩ በቅርቡ ይፈታል የሚል እምነት እንዳለውም ጠቅሷል። ተሳፋሪዎቹ ግን ችግሩ ያለ መፍትሄ ከ15 ቀናት በላይ ዘልቀዋል ሲሉም ያማርራሉ። ከኦሮሚያ ክልል እስካሁን በጉዳዩ ላይ የተሰጠ ማብራሪያ የለም። የአሜሪካ ድምፅ ራዲዮም አስተያየት ለማካተት ሞክሮ ለጊዜው አልተሳካም። መስፍን አራጌ ዝርዝሩን ይዟል። አቶ ሰለሞን ብሮ የተባሉ የደሴ ከተማ ነዋሪ ለአስቸኳይ የግል ጉዳይ ከደሴ ወደ አዲስ አበባ ከስድስት መቶ ብር በላይ አውጥቶ ጉዞ ከጀመሩ በኋላ አዲስ አበባ ለመድረስ 50 ኪሎ ሜትር ገደማ ሲቀራቸው አሌልቱ በተባለች የኦሮሚያ ክልል ከተማ ላይ በጸጥታ ኃይሎች ትዕዛዝ ወደ መጡበት እንዲመለሱ መደረጋቸውን ይናገራሉ። ያለቱ አካባቢ ላይ ስንደ ለየት ያለ ነገር ነው ያገኘነው። በተጠንቀቅ እንደዚህ ክላኒስ ኮሚቶ ቀረቡ የቆሙ መከላከያዎች አሉ። በበልጥ ሌላ ፈታሽ አለ። ከኛ በፊት ቡና ባሶች አሉ አሉ ሌሎች የተለያዩ ባሶች ወደ ሶስት አካባቢ አሉ። ከዚያ በኋላ ምንድነው ማድረግ የጀመሩት? ከፊት ለፊት ሳያቸው መታወቂያ መሰብሰብ። መጨረሻኛ እኛ ጋር ደረሰ ያ ነገር፣ ታወቂያ መሰብሰብ ጀመረ። ሰበሰቡ በአንድ አጠቃላይ በጣም ክምር አድጎ ይዘዋል። ሰላሳ አምስት ሰዎች ላይ መታወቂያችን አማራ ነው የሚለው፣ ወደ አስራ ምናም ሰዎች ዘይበልጥ እንደገና፣ አዲስ አበባ መታወቂያ ኦሮሚያ የያዙ አሉ። ከዚያ በኋላም የእኛ መኪናው እንዳሄድ አደረግነ። ሾፌሮችን ጨምሮ ተሳፋሪዎች ለእንግልት ተዳርገዋል፣ ለስድብና ለዘለፋ ተጋልጠዋል የሚሉት አስተያየት ሰጪ አንዳንዶቹ ወደ አዲስ አበባ ለመግባት ገንዘብ ገንዘብ እስከ መክፈል መድረሳቸውን ጠቁመዋል። ይበልጥ እዚያች ወደ ካለቱ ወደኋላ የሆነች አንድ ኢንቨስትመንቱ የሆነች ከተማ አለች አማራ ክልል የሆነች ድንበር አስ አደረግኩና ሹፌሩን የሚገርም ለመደብደብም ምን ለማድረግ አሰብኩ በመሀል ምናል ላይ ድርድር ካለ ካለፋለ አለው እንግዲህ የኛን ማለት ነው ያ ማለት ከፊት ጎቦ የተቀበለ ከሁለት ሺ አምስት መቶ እስከ አምስት ሺ ብር የሚያልፉ ባሶች አሉ ከዚያ ምንም ሊግባባል ይቻለ የጊዮን ባስ ሹፌር ነው እሱም አላወቀም አሁንም አትወርድም አለው እታው ተደብድበ የሆነ ነገር እርምጃ ከሚወስድ ባሱን አዙር አለው ወዲያውኑ ባሱን አዙረ ቆመው መንጃ ፍቃድ ቀሙትኝ። በቃ እኛ ምንም ማደግ አንችልም፣ መግባት ካልቻልነ። ተሳፋሪ ብር የሌለው ሰው አለ፣ የተዋጣ ብርም አለ። ማመላክት ነው የምልኸው። ወደ ስምንት ሰዎች ሁነነ በሌላ መኪና ደብረ ብርሃን ገባ። መጨረሻ ላይ ማታ መኪናውን ግን ምንም አንሰድህም ብለው እንዲህ እናረጋለን ሲሉትኝ ደብረ ብርሃን አምጥተው መኪናው ላይ አደሩ። ወዲያው ማታ የሚገርም ወደ ደብረ ብርሃን እንዲመለሱ የተደረጉት ተሳፋሪዎችም በክረምቶ ምክንያት በተባባሰው የደብረ ብርሃን ከፍተኛ ቅዝቃዜ ላይ አውቶቡስ ውስጥ እንዳደሩ ተናግረዋል። ደብረ ብርሃን መኪናው ላይ አድለው መናሀ ከዛሬ ዋጋ ደግሞ ጠዋት አስራ አንድ ሰዓት የተገናኘ ነው። ልጅ ያዘች አለች ብትያያቴኝ በጣም አሟት አሟት አሟት የመጣ አስተያየት ሰጪው በደረሰባቸው መጉላላት የግል ጉዳያቸውን ሰርዘው ወደ ደሴ መመለሳቸውን ገልጸዋል። ይኸው ወደ አዲስ አበባ ምድር አልገባም ብዬ የራሴን ጉዳይ በገንዘብ ደረጃ የሚሆኑ ከሆነ በሌላ መንገድ ይሁን አልፈልግም ብዬ ሳልቋጭ አሁን ደሴ ተመለሽ መጠ ግማሾቹ እንደገና ምን አደረጉ በእግራቸው አልፎ አዲስ አበባ ገባን የሚዋሉ ማምላክት ነው እውነታው ይሄ ነው። ምድር ላይ ያሉ ግን እዚህ ደብረ ብርሃን ጫፍ ላይ በይበልጥ በይበልጥ የሚያሳዝን የሚያሳዝን አለውት የምትባል ቦታ ላይ ይሄ ሁላ ድርጊት ሲፈጸም የፈርሙ ስማቸውን ከመግለጽ የተቆጠቡና ከሁለት ቀናት መጉላላት በኋላ አዲስ አበባ መግባታቸውን የተናገሩ አስተያየት ሰጭ በበኩላቸው ችግሩ የጸጥታ ከሆነ ተሳፋሪን ማጉላላት ሳይሆን ሌሎች አማራጮችን መውሰድ ይቻል ነበር ይላሉ። የጸጥታ ችግር አለ ከተባለ ችግር ፈጣሪና ችግር ፈጣሪ ያልሆነ ኅብረተሰብ ሊለዩ የሚችሉበት አሰራር መዘርጋት ሲገባቸው እንደው በጥቅል ዝም ብሎ ተጓዥን በዚህ መልኩ ማጉላላት ከፍተኛ የሆነ የጸጥታ ችግር ሊፈጥር ይችላል። እያንዳንዱ ተጓዥ ከሚነሳበት ቦታ ሰላማዊ ነዋሪ መሆኑን እና ሰላማዊ ተጓዥ መሆኑን የሚያረጋግጥበት መንገድ ማመቻቸት እየተቻለ ማህበረሰቡ ወደ ጉዞ ከገባ በኋላ መንገድ ላይ ባልታሰበ ሁኔታ አዲስ አበባ ለመግባት ጥቂት ኪሎ ሜትር ሲቀር የሚደረግ ነገር እኔ ከጸጥታም ጋር ላይ ያይዘው የምንኖርበት እየታወቀ የማንኖርበትን ከተማ መታወቂያ እንድናመጣ መጠየቅ ተገቢ አይደለም፣ የሚሉት አስተያየት ሰጪ የህክምናና የፍርድ ቤት ቀጠሮ እንዲሁም ሌሎች አስቸኳይ ጉዳይ ያላቸው ሰዎች በዚህ ምክንያት ይበልጥ ተጎጅ መሆናቸውን አክለው ጠቅሰዋል። ተሳፋሪዎ የሚፈልጉበት አካባቢ ለማድረስ ውል የወሰዱ የህዝብ ማመላለሻ አውቶቡሶች እንዲህ አይነት ችግር መኖሩን እያወቁ ስምሪት ማድረግም አልነበረባቸውም ይላሉ አስተያየት ሰጭው። መንገድ ላይ እንዲህ አይነት ችግር እንዳለ እየታወቀ እና የትራንስፖርት ፍሰቱ በትክክል እንደማይሳጋ እየታወቀ ማህበረሰቡን ለተለያየ ወጪ እያዳረጉት ነው ያሉት። ይህን አሁንም ድረስ ትናንትና ለምሳሌ ከአንድ አውቶቡስ ሰባት ሰው ብቻ ነው አዲስ አበባ እንዲገባ የተፈቀደለት። ሌላው መንገድ ላይ እንዲወርድ ነው የተደረገው። ወይም የሚመለስ ገንዘብ የለም። ወይም ደግሞ ከሚነሱበት ቦታ ላይ የጸጥታ ችግር ስላለ ለተወሰነ ጊዜ የትራንስፖርት እንቅስቃሴ ቆሟል የሚባል ነገር እኮ መደረግ አለበት። ይህን ማህበረሰብ በስንት ነው የሚንገላቸው? ገንዘቡን አቶ የሚፈልገው ቦታ ሳይደርስ በየቦታው እንደዚህ አይነት ነገር እየደረሰበት ስለሆነ እኔ ይህን ነገር መንግሥት በትኩረት ቢያስብበት መልካም ነው ብዬ ነው የማስበው። የህዝብ ማመላለሻ አውቶቡሶች ማህበር አመራሮችን በዚህ ጉዳይ ላይ ለማነጋገር ጥረት ብናደርግም አንዱ ለቤተሰብ ጉዳይ ወደ ሌላ አካባቢ ስለሄድኩ የማውቀው የለም ብለዋል። በስልክ ያናግርሃል ያሉኝ ግለሰብም ስልካቸው ሳይነሳ ቀረ ተሰርቷል። የአማራ ክልል ሎጂስቲክና ትራንስፖርት ባለስልጣን ዋና ዳይሬክተር ውቢ አጥናፉ ግን ተመሳሳይ ጥያቄ መስሪያ ቤታቸው ማንሳቱን ያስታውሳሉ። እንዲህ አይነት ችግር እንደተፈጠረ አንደኛ፣ ባለሀብት፣ ሁለተኛ ትራንስፖርት አገልግሎት ተጠቃሚ የህብረተሰብ ክፍል ለምን ይጉላላል? ምንድነው መሰረታዊ ችግሩ? ምላሽ ሊሰጥ ይገባል የሚለውን ጥያቄ ማቅረብ ከኛ ይጠበቃል። ይህም አቅርበናል። እኛ እንደዚህ አይነት ችግር የሚኖር ከሆነ ትራንስፖርት አገልግሎቱ ላይ የሚፈጥረው እንቅፋት በራሱ በጋ ጫና ፈጥሮ የሚፈለገው ቦታ ካልደረሰ እና በዚህ ጉዳይ ኢትዮጵያ ላይ አስተማማኝ የሆነ ነገር ከሌለ ትራንስፖርት አስፈላጊ ከሆነ ጋፕ ብሎ መቆየትም ካለበት እስከዛ ድረስ ሊደርስ ይገባል የሚል ነው አንስተናል እስከዛ ድረስ እኛ ጥያቄው። ነገር ግን ይህንን መሰረት በማድረግ የትራንስፖርት አገልግሎት አይቆምም ነው እ ይሰጣል። በጸጥታ መዋቅሩ ምክንያት ግን አንዳንዴ በተግባር የምታያቸው ደግሞ በዚህ ልኩ ነው የማታያቸው አሉ። በርካታ ሰዎች በኦሮሚያ ክልል ድንበር ከደረሱ በኋላ ተመልሰው ወደ ደብረ ብርሃን የተመለሱ ሰዎች እንዳሉ ከዛ አካባቢ ያሉ የኛ የትራንስፖርት ሰራተኞቻችን እና አማራሮቻችን አረጋግጠውልናል። ዚህ ምክንያት ደግመን አሁንም ጥያቄው አልተመለሰም የሚለውን ለማንሳት ሞክረናል። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ህሊና መብራቱ ለአሜሪካ ድምፅ እንዳስታወቁት መጉላላቱ የተፈጠረው በአካባቢው ሊከሰት ይችላል በተባለ የጸጥታ ስጋት ምክንያት ነው ብለዋል። ጠቆመው ደስ ሆናል። ትክክል ነው። በወቅቱም ደግሞ ከሚመለከተው ጋር ለመነጋገር ጥረት ተደርጓል። ዞሮ ዞሮ የጁንታ ኃይል ቀደም ብሎ በምስራቅ አማራ በተለያዩ ቦታዎች ላይ በነበረበት ወቅት አንዳንድ ሰነዶችን እና ማህተሎች ይዞ ተሰውሯል። ስለዚህ ተመሳሳይ መታወቂያዎችን በማዘጋጀት በአማራ ክልል ውስጥም ከአማራ ክልል ውጭም ባሉ አካባቢዎች ላይ የተለያዩ የሽብር ድርጊቶችን ለመፈጸም እንደሚዘጋጅ ይታወቃል እና ይህን ችግር ለመቋቋም ሁሉን ፀጥታ አካል ርብርብ እያደረገ ነው የሚገኘው። ወደ አዲስ አበባ የሚደረገውን ጉዞ በተመለከተ አው ከምጫቅ አማራ ከተለያዩ አካባቢዎች ወደ አዲስ አበባ ለህክምናና ልዩ ልዩ ጉዳዮች የሚሄዱ ህብረተሰብ ክፍሎች እንግልት እየደረሰባቸው እንደሆነ መረጃዎች ደርሰውናል እና በዋናነት ይህ የሽብር ሀይል መዲናችን አዲስ አበባ ችግር ለመፍጠር እንደሚሰራ ይታወቃል እና ይህን ችግር ቀድሞ ለመከላከል የፀጥታ ሀይል እየሰራ እንደሆነ ነው መረጃ ያለን። ይሄ መሰራቱ ለሁላችንም ምዝነት በጣም ይጠቅማል። ለአዲስ አበባ ብቻ ሲሆን ለአጠቃላይ ለአማራ ክልልም ማለት ነው። አፈጻጸሙ ግን ላሉ ምክትል ቢሮ ሀላፊዋ ብዙሀኑን ለእንግልት ተዳርጓል። የጸጥታ አካሉ ችግሩን ለመፍታት እየሄደበት ያለው አግባብ የሚለው ላይ በጣም ተደጋጋሚ ሮሮ ከህብረተሰባችን እየመጣ ነው። ይሄ በአጠቃላይ መታረም አለበት ብለን የምናምነው እናቶች፣ አረጋውያን፣ ህጻናቶች እንደገና በቂ ገንዘብ ይዘው ከቦታ ቦታ መንቀሳቀስ የማይችሉ ወገኖቻችን እየተሰቃዩ ነው የሚገኙት። ንጹሀን አላግባብ እንዳይንገላቱብን መስራት አለብን ብለን ነው የምናምለው። ካሁን ድረስ ያው ለተፈጠረው መጉላላት እጅግ በጣም ነው እኛም ቅር የተሰኘ ነው። በአጭር ጊዜ ግን ይስተካከላል ብለን ተስፋ እናደርጋለን። ተሳፋሪዎች ላይ ተገቢ ያልሆነና አብሮነትን የሚሸረሽር ዘለፋ እንደተፈጸመባቸው የሚያመላክቱ ጥቆማዎች መድረሳቸውንም አያይዘው ጠቅሰዋል። አንዳንድ እየመጡ ያሉ ጥቆማዎችም አሉ። ጥሩ ያልሆኑ ንግግሮችን በመናገር እየተነገረ ፈጽሞ መስተካከል ያለበት ጉዳይ ነው። እንደሚታወቀው የትን ቦታ ላይ ዜጋችን ተንቀሳቅሶ የመጫት የፈለገውን ጉዳይ ሰላማዊ ጉዳዮችን የመፈጸም መብት እንዳለው ይታወቃል። ይህንን የሚገድም ማንኛውም ህገ ወጥ የሆነ አካልና አስተራርን እኛ ቤት ነው የምንቃወመው። ስለዚህ በተቻለ መጠን ህብረተሰቡ በነፃነት የሚንቀሳቀስበትን መንገድ እንደገና ይህ አጥፊ ኃይል በዚህ ሀገርን ከህብረተሰብ ጋር ስለመሳሰሩ በመግባት ችግር እንዳያደርስ ተገቢው ጥንቃቄ እንዲደረግ ሆን ጥረት እናደርጋለን ማለት ነው። የክልሉ መንግስት በጉዳዩ ላይ ከኦሮሚያ ክልል ብሔራዊ መንግስት ጋር የመገናኘትና መረጃ የመለዋወጥ እድል ነበራቸው? አዎ፣ መረጃዎችን እንቀያየራለን። እነሱ በነገራችን ላይ የህብረተሰቡን መንገላታት እንደ አንድ ሀገር አመራር ሁሉም ነው የሚያወግዘው። ግን በመሀከል ላይ አንዳንድ ሁኔታ ታከራል ምክንያት መንገድ የሚያደርጉትን ህብረተሰቡ ወንጀሎች ያለውን እንግል ምክንያት ለሚያስተካክሉ ነው የተግባባ ነው። ስለዚህ መፍትሄ ያገኛል ብለን ተስፋ እናደርጋለን። በሌላ በኩል ተሳፋሪዎች መድረስ የሚገባን ቦታ እስካልደረስን ድረስ የከፈልነው ሊመለስልን ይገባል ሲሉ ይከራከራሉ። ሆኖም ገንዘባቸው እንዲመለስላቸው ጠይቀው ተመላሽ እንዳልሆነላቸው አስታውቀዋል። በዚህም ላይ አቶ ውቤ የሚሉት አላቸው። በእኛ ክልል አካባቢ ችግሩ ካለ ተሽከርካሪ ባለሀብቶቹ ጋርና ሾፌሮቹ ጋር በመነጋገር እንዲመለስ ለመመለስ አንፈልግም ካለኳን በእኛ በትራንስፖርት ህግ መሰረት እርምጃ ወስደን ማስመለስ እንችላለን። ይህንን እንዲህ አይነት ችግሮች ካሉ ለመፍታት ዝግጁ ነን። ቀጥታ ለሚመለከታቸው ተቋሞቻችን መልእክቱን እናስተላልፋለን። ስለተሰጠን ጥቆማ እናመሰግናለን። የአማራ ብሔራዊ ክልላዊ መንግስት ችግሩ በቅርቡ እንደሚፈታ ተስፋውን ቢገልጽም ተሳፋሪዎች ግን መፍትሄ ሳይሰጠው አስራ አምስት ቀናት እንዳለፉ ይናገራሉ። የኦሮሚያ ክልል በጉዳዩ ላይ እስካሁን የሰጠው አስተያየት የለም። የአሜሪካ ድምጽ የክልሉን አስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱን አግኝቷቸው ምላሽ የሚሰጠው በክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በኩል እንደሆነ ስለነገሩን የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሀይሉ አዱኛን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ጥረት አድርገናል። ሆኖም ሙከራችን ለጊዜው አልተሳካም። እንደተሳካልን አስተያየታቸውን እናስተናግዳለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ክብራትና ክብራን አድማጮች ተከታዩም ከዚሁ ርዕሰ ጉዳይ ጋር የሚያቆየን ዘገባ ነው። ከተለያዩ የምስራቅ አማራ ከተሞች የተነሱ መንገደኞች ወደ አዲስ አበባ ለመግባት እንዳልቻሉና ለእንግልት መጋለጣቸውን የገለጹበትን ቀደም ያለውን አስተያየት በተመለከተ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ሁኔታው ከጥብቅ የጸጥታ ቁጥጥር ጋር የተያያዘ ነው ይላሉ። መታወቂያ ለመስራት የሚያስፈልጉትን ቁሳቁሶች ጨምሮ የተለያዩ ሰነዶች በሕወሓት ተይዘው ከነበሩ የአማራ ክልል አካባቢዎች መወሰዳቸውን ደግሞ ለጥብቅ ቁጥጥሩ መነሻ ሆነዋል ነው ያሉት። አፈጻጸሙን በተመለከተ ግን ማሻሻያዎች መደረግ እንዳለባቸውና የደህንነትና የጸጥታ መዋቅሩን ማጥራት እንደሚያስፈልግም ዛሬ የወጣውን የኢትዮጵያ ብሔራዊ የደህንነት ምክር ቤት መግለጫ በመጥቀስ ጭምር ነው ያብራሩት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳን ያነጋገራቸው እስክንድር ፍሬው እየተደረገ ነው ያሉትን የጥብቅ የጸጥታ ቁጥጥር መነሻ በሚያብራሩበት ይጀምራል። ይህንን ጉዳይ እንግዲህ ባለፈውም በተለያዩ መንገዶች ምላሽ ለመስጠት እየሞከረን ነበረ። ከዛ በኋላ በተወሰነ መልኩ መሻሻሎች እንዳሉ የደረሱ ሪፖርቶች ያመለክታሉ። ነገር ግን አሁንም ብዙ ክፍተቶች እንዳሉ እየሰማን ነው። እንግዲህ በዋናነት የሁኔታው መነሻ ሕወሓት በወረራ ይዟቸው የነበሩ አካባቢዎች ላይ በተለይ ከዚህ በፊት በጦርነቱ ወቅት ላይ በወረራ ተይዘው ከነበሩት አካባቢዎች በጣም ብዙ መንግስታዊ ሰነዶች በዝርፊያ ተወስደዋል። የመታወቂያ ለመስራትም ያገለግሉ የተለያዩ ሰነዶች እና ሐሰተኛ መታወቂያዎችም ጭምር ከእነዚህ አካባቢዎች ተወስደዋል እና በአማራ ክልላዋ በወረራ ተይዘው ከነበሩ ቦታዎች ያንን በተለያየ መልኩ አሁን ፊት ለፊት ይሄ ቡድን በጦርነት ከመግጠም ይልቅ በተለያዩ መንገዶች የዜጎችን ሰላም ለመረበሽ ብዙ ጥረቶችን ከተለያዩ አካላት ጋር በመቀናጀት እየፈጸመ ያስቃል። ከዚህ በፊት ከሸኔ ጋር በትብብር እየሰራ እንደሆነና የሰላምን ለማደፍረስ ብዙ ጥረቶችን ሲያደርግ እንደነበረ ይታወቃል። በይፋም የገለጸው ጉዳይ ነው ይሄ። ከዛ ባሻገር ግን የተለያዩ ሰርጎ ግቦችንም በመጠቀም በተለይ ትልልቅ ከተሞች ላይ ጥፋቶችን ለመፈጸም እቅዶች እንዳሉት መረጃዎች በመድረሱ ምክንያት ነው የደህንነት ባለሙያዎች ጋር ይሄ መረጃ በመድረሱ በጣም ጥብቅ ፍተሻዎች እና የተለያዩ ምርመራዎች ሲደረጉ ቆይተዋል። በተለይ ደግሞ ዋና የዚህ የጥፋት ኃይሉ ትልቁ ትኩረት የነበረው አዲስ አበባ ላይ የሚደረጉ ጥፋቶች ናቸው። ምክንያቱም እዚህ ከተማ ላይ የሚደረግ ማንኛውም ክስተት፣ የሚፈጸም ማንኛውም ሁነት ዓለም አቀፍ ትኩረትን ከመሳቡን ባሻገር የዜጎችን በመላ ሀገሪቱ ያሉትንም ዜጎች ደህንነት ለመረበሽ እና ይሄ የሰላም ስሜትንም ለማሳጣት በጣም ትልቅ ሚና ሊኖረው ስለሚችል አዲስ አበባ ላይ በጣም የተቀናጀ ጥቃቶችን ለመፈጸም ብዙ ጥረቶች ሲደረጉ እንደነበረ ይሄ መረጃ የደህንነት አካላት ጋር በመድረሱ ምክንያት ወደ አዲስ አበባ የሚደረጉ ማናቸውም እንቅስቃሴዎች ላይ ጥብቅ ፍተሻዎች ሲደረጉ ቆይተዋል። በዚህም እንግዲህ ባለፈው በተለይ አንድ ወር ውስጥ በጣም ብዙ እነዚህ መሳሪያዎች የተለያዩ ግብዓቶች ወደ ከተማ ገብተው ቢሆን ኖሮ ብዙ ጥፋቶችን ሊያደርሱ ይችሉ የነበሩ እና በፍተሻ የተገኙ ቁሳቁሶች አሉ። የጦር መሳሪያዎች አሉ። የመገናኛ ሬዲዮዎች አሉ። ከዛ ባሻገር ለሽብር እንቅስቃሴ የሚያገለግሉ የተለያዩ የውጭ ሀገር ገንዘቦችም ጭምር በህገወጥ መንገድ ሲንቀሳቀሱ እዚሁ ወደ አዲስ አበባ መግቢያ በሮች ላይ በፍተሻ የተያዙ ናቸው። ከዛ ባሻገር ደግሞ ለጥፋት እንቅስቃሴ ስምሪት ተሰጥቷቸው ጭምር ወደ ከተማ ለመግባት ሲሞክሩ የነበሩ ግለሰቦችም እንደዚሁ ተይዘዋል። የሸኔን ጨምሮ የሌሎችም የሽብር አካላቱ ሴል በመሆን እያገለገሉ የነበሩ ማለት ነው። እና ይሄ በአጠቃላይ በጣም ጠንካራ የሆኑ ፍተሻዎች በዚህ የአዲስ አበባ መግቢያዎች አካባቢ ላይ ሲፈጸሙ መቆየታቸው ይታወቃል። በዚህ ምክንያት ደግሞ ዜጎች ላይ እንግልት ሲያጋጥም እንደነበረ በፀጥታ ኃይሉም እንደዚሁ የአንዳንድ የፍተሻ አፈጻጸምን በተመለከተ በዜጎች ምሬት የሆነ መምጣቱንም የሚያሳዩ አንዳንድ ቅሬታዎች ሲነሱ ቆይተዋል። ነገር ግን ይህ አፈጻጸሙ ላይ የደህንነት ስራ አፈጻጸም ላይ ማሻሻያዎች መደረግ እንዳለባቸው፣ ከዛ ባሻገር ደግሞ የደህንነትና የጸጥታ መዋቅሩን በራሱ ማጥራት እንደሚያስፈልግ ዛሬ የብሔራዊ የጸጥታና የደህንነት ጉዳዮች የብሔራዊ ደህንነት ምክር ቤቱ ያወጣው መግለጫ አለ። እዛ ላይ አንዱ የተቀመጠ አቅጣጫ ነው ማህበሩን ማጽዳት ያስፈልጋል በሚል ነገር ግን አጠቃላይ የስራው ዋና አላማ የዜጎችን ሰላምና ደህንነት ማስጠበቅ ነው። ወይዘሮ ሰላማ፣ እዚህ ላይ ግን ልጅ የያዙ እናቶች ሳይቀሩ ለሕክምና የሚመጡ ሰዎች በተለያየ ደረጃ ላይ ያሉ ሰዎች ሳይቀሩ እንግልት ደርሶባቸዋል ዘለፋና መንገላታትም ነበር በሚል የሚቀርቡ ቅሬታዎችም አሉ። እዚህ ላይ ምንድን ነው ያለው ነገር? አው ቀደም ሲል እንዳልኩት አፈጻጸሙ አሁንም መፈተሽ ይኖርበታል። ንጹሐን ዜጎች ለእለት እንቅስቃሴ፣ ለኑሯቸውን ለማሸነፍ ከቦታ ቦታ የሚንቀሳቀሱ ዜጎች በዚህ ሂደት ውስጥ መጉላላት የለባቸውም። እሱ ትክክል ነው። ከዛ ባሻገር ግን ዋና አላማው ሁሉም ሰው ሊገነዘበው የሚገባው ከምንም ነገር በላይ በሰላም ወጥቶ መግባት ቅድሚያ ይሰጠዋል። የዜጎች በሰላም የመኖር ጥያቄ ትልቅ የመንግስት ኃላፊነት ነው። መንግስት ይህንን ኃላፊነቱን ለመወጣት ደግሞ በተለያዩ ሰርጎ ገቦች የሚታቀዱ የሽብር ጥቃቶችን የመከላከል ኃላፊነት አለበት። ይሄ ግዴታው ነው። ያንን ግዴታውን እንዲወጣ የደህንነት አካላቱ የጸጥታ ኃይሉ ትልቅ መስዋዕትነትንም ጭምር እየከፈሉ ነው ይሄንን ስራ እያከናወኑ የሚገኙት በዚህ ሂደት ውስጥ ደግሞ፣ አዲስ አበባ ላይ እንኳን በጣም በጥቂት ጊዜያት ውስጥ የተደረጉ ፍተሻዎች እና ያስገኙትን ውጤቶች እንኳን ብንመለከት በጣም ብዙ እንግዲህ ከአራት መቶ ዘጠና ሰባት በላይ የሚሆኑ ከሽብር ቡድኖች ግንኙነት ያላቸው ግለሰቦች በጣም በአጭር ጊዜ ውስጥ በጥቂት ሳምንታት ውስጥ በቁጥጥር ስር ውሏል። ከአራት መቶ ዘጠና ሰባት በላይ ማለት ነው። ከዛ ባሻገር የማህተሞች ለሽብር ተግባር የተዘጋጁ ሰነዶች፣ የኤሌክትሮኒክስ የሬዲዮ መገናኛዎች፣ የጦር መሳሪያዎች፣ ተሽከርካሪዎች እና ሌሎችም በጣም ብዙ የውጭ ሀገር ገንዘቦችም ጭምር ለሽብር ስራ እንቅስቃሴ በተደራጁ አካላት እንቅስቃሴ ውስጥ የተያዙ ናቸው። ይሄ እንግዲህ ከምንም የመጣ አይደለም። እነዚህ ጥብቅ ፍተሻዎች በመደረጋቸው ምክንያት ነው። እነዚህ ፍተሻዎች ባይደረጉ፣ ጥብቅ ክትትል ባይደረግ ኖሮ ሊደርስ ይችል የነበረውን ጥፋት ከግምት ውስጥ ማስገባት ያስፈልጋል። እና በዚህ ሂደት ውስጥ ዜጎች መግላላት የለባቸው። ማፈጻጸሙ በጣም መስተካከል አለበት። መዋቅሩ መጥራት አለበት። ሆኖም ግን ዋና ዓላማው የዜጎችን ደህንነትና በሰላም ወጥቶ የመግባት መብትን ማረጋገጥ ስለሆነ እና ትልቁም ደግሞ በዜጎችን በስፋት ሲያነሱት የነበረው ቅሬታ ይታወቃል። መንግስት ለዜጎች ደህንነት ዋስትና መስጠት አለበት። በእያንዳንዱ እንቅስቃሴ ሰዎች ወጥቶ ለመግባት ስጋት ላይ ሊወድቁ አይገባም። ይሄ የመጀመሪያው የመንግስት ኃላፊነት ነውና ያንን ሊወጣ የሚችልበትን ሁኔታ እያመቻቸ ስለነበረ ነው። ነገር ግን አሁንም አፈጻጸሙ መፈተሽ አለበት የሚለውን ቅሬታዎችንም በመውሰድ የሰዎችም የተለያዩ አስተያየቶችንም በመውሰድ በዚህ ስራ ላይ የተሰማሩትም አካላት ይህንኑ እንዲያስተካክሉና የአፈጻጸም ሂደቱ ላይ የሚነሱት ቅሬታዎች መፈታት እንዳለባቸው ከግምት ውስጥ ተወስዶ ነገር ግን አሁንም ቢሆን ቅድሚያ የሚሰጠው የዜጎች በሰላም ወቶ የመግባት የደህንነት ጉዳይ ነው የሚለውን ሁሉም ሰው በደንብ ቢገባው እና እዛ ልክ ሁሉም ማህበረሰብ ደግሞ የሂደቱም የስራ እንቅስቃሴውም ተባባሪና እንደዚሁም ደግሞ የውጤቱም ተሳታፊ መሆን አለበት የሚለውን ነው ማንሳት የምፈልገው። አድማጮች፣ ቀደም ባለው የሚኒስትር ዴታ ሰላማዊት ካሳ በሰጡት ማብራሪያ ላይ ስማቸው የተጠቀሰው ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔ እስካሁን በጉዳዩ ላይ የሰጡት አስተያየትም ሆነ ያወጡት መግለጫም የለም። በእኛ በኩልም ምላሽ ለማድረግ ለማግኘት እስካሁን ያደረግነው ሙከራ ለጊዜው አልተሳካም።